Voice of America. ዩናይትድ ስቴትስ ከፊሊፒንስ ከታይላንድ እና ከማሌዥያ ጋር ባሏት የምጣኔ ሀብትና የጸጥታ ጉዳዮች ትብብር ለመምከር የውጭ ጉዳይ ሚኒስትሯ ሬክስ ቲለርሰን ወደዚያ ተጉዘዋል። ሪፖርተራችን ዝላቲካ ሆክ ባጠናቀረችው ዘገባ የውጭ ጉዳይ ሚኒስትሩ የአሁኑ ጉዞ ዋና አጀንዳ ከሆኑ ጉዳዮች መካከል የሰሜን ኮሪያ የኒውክሌር ጦር መሳሪያ መርሃ ግብር ከዋና ዋናዎቹ የመነጋገሪያ ነጥቦች አንዱ መሆኑን ገልጣለች። ሰለሞን አባተ ዝርዝሩን ይዟል። ሚስተር ቲለርሰንና የደቡብ ኮሪያ አቻቸው ፊሊፒንስ ዋና ከተማ ማኒላ ላይ በተቀመጠው የደቡብ ምስራቅ እስያ ሀገሮች ማህበር ስብሰባ ላይ ትናንት አብረው ተገኝተዋል። ይህ የሀገሮቹ የማኒላ ጉባኤ የተካሄደው ሰሜን ኮሪያ በምታስወነጭፋቸው ተምዘግዛጊ ሚሳይሎችና ሙከራዎቿ ሳቢያ የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት በክብደቱ ከዚህ ቀደም ያልተስተዋለ ማዕቀብ በጣለባት በማግስቱ ነው። የመንግሥታቱ ድርጅት በሰሜን ኮሪያ የከሰል፣ የብረት የእርሳስና የአሳ ወጪ ንግዶች ላይ ያሳረፈው ብርቱ ዱላ የፒዮንግያንግን የምጣኔ ሀብት አከርካሪ የሚፈታተን እንደሆነ ተነግረዋል። ያንን በጸጥታ ጥበቃ ምክር ቤቱ በሙሉ ድምፅ ያለፈ ማዕቀብ ቻይናን በመደገፏ ዩናይትድ ስቴትስ አድናቆቷን ገልጻለች። ለቤጂንግ ቻይና በኮሚኒስት ጎረቤቷ ላይ የሚወሰዱ የቅጣት እርምጃዎችን ስትቃወም ወይም ላለመቀበል ስታንገራግር ብትቆይም ትናንት ማኒላ ላይ የፈረመችው ሰነድ ግን የሐሳብ ለውጥ እያሳየች እንደሆነ የሚጠቁም ፍንጭ ነው ተብሏል። የውጭ ጉዳይ ሚኒስትር ዋንጌ We of course talked about Korean Peninsula's nuclear issue and that the UN Security Council just... <laughs> ይህንን የምክር ቤቱን ውሳኔ ሙሉ በሙሉና በሁለንተናዊ መልኩ ተግባራዊ ለማድረግ ሁለታችንም ወገኖች ተስማምተናል። በኮሪያ ባህር ገብ አካባቢ ዘላቂ ሰላም እንዲሰፍን ቻይና ጥሪ ስታሰማ ቆይታለች። ይሁን እንጂ ድርድሮቹ አንዳችን ፍሬ ካልማሳየታቸውም ይልቅ ሰሜን ኮሪያ በኒውክሌር ጦር መሳሪያ አቅም ይበልጥ እየተደራጀች እየተራመደች መምጣቷ ብዙዎችን አሳስበዋል። ባለፈው የአውሮፓውያን ወር ውስጥ ፒዮንግያንግ ሁለት አህጉር አቋራጭ ተምዘግዛጌ ሚሳይሎችን ሞክራለች። አንደኛው የዩናይትድ ስቴትስን ምድር መምታት እንደሚችል ተናግራለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቻይና ኮሪያን በማስታገስ እንድትረዳቸው ተማጽነዋል። ይሁን እንጂ ፒዮንግያንግ ላይ ወታደራዊ እርምጃም ሊወስዱ እንደሚችሉ ዝተዋል። የኮሪያ ልሳነ ምድር አካባቢ ወደ ግዙፍ ወታደራዊ ግጭት እንዳይገባ ለማገድ ቻይና የቆረጠች ይመስላል ይላሉ የራንድ ኮርፖሬሽን የመከላከያ ጉዳዮች ተንታኝ ብሩስ ቤኔት። ማንኛቸውም አይነት ግዙፍ ግጭት ቢነሳ ቻይና ከሰሜን ኮሪያ ጎን ልትቆም ትችላለች። ስለዚህ ከቻይና ጋር ወደ መጠነ ሰፊ ጦርነት እንዳንገባ መጠንቀቅ ይገባናል። ለዩናይትድ ስቴትስ የተሻለው አማራጭ ስልት አልጋወር ሰው ስልጣን ላይ ያሉትን የኪም ጆንግ ኡንን የሀገር ቤት ሥልጣንና ችሎታ ማጣጣል፣ ድክመቶቻቸውን አጉልቶ በማሳየት ላይ መሥራት ነው ይላሉ ከቪኦኤ ጋር በስካይፕ የተነጋገሩት ብሩስ ቤኔት። For example, Xi Jinping, the leader of China, has had eight summit meetings with the South Korean. ለምሳሌ የቻይናው ፕሬዝደንት ሺጂንፒንግ ከደቡብ ኮሪያ ፕሬዝደንት ጋር ስምንት ስብሰባዎችን አድርገዋል። ከሰሜኑ ኪም ጆንግ ኡን ጋር ግን አንድ ጊዜም አልተገናኙም። ይህ በግልጽ እንደሚያሳየው ኪም ጆንግ ኡን ቀላልና እርባናቢስ ናቸው ብለው ያምናሉ ማለት ነው። የጸጥታ ጥበቃ ምክር ቤቱ በሰሜን ኮሪያ ላይ የጣላቸው የትናንት ማዕቀቦች ከሀገሪቱ ወጪ ንግድ ሲሶውን የሚያንቁና ሀገሪቱንም በዓመት የሦስት ቢሊዮን ዶላር ገቢ የሚያሳጡ ናቸው። ማዕቀቦቹ ሙሉ በሙሉ ተግባራዊ ከተደረጉ ፒዮንግያንግ የኒውክሌር ጦር መሣሪያ ሩጫዋን እንድታቆም ማድረግ በሚችል ሁኔታ የሚጠመዝዟት ናቸው ተብሏል።